The Voice of America. የኮቪድ-19 ወረርሽኝን ለመከላከል በወጣው የአስቸኳይ ጊዜ አዋጅ መመሪያ ላይ ሰሞኑን የተደረገው ማሻሻያ የሀገሪቱን ነባራዊ ሁኔታ ከግንዛቤ ያስገባ እንጂ አዋጁንና እየተደረገ ያለውን ቁጥጥር ለማላላት የታለመ አለመሆኑን የኢትዮጵያ ጤና ሚኒስቴር አስታውቋል። ሰሞኑን በተሻሻለው የአስቸኳይ ጊዜ አዋጅ መመሪያ ከውጭ ሀገሮች የሚገቡ ሰዎች ከለይቶ ማቆያ የሚወጡበት ጊዜ ወደ ሰባት ቀን ዝቅ ተደርጓል። ለኮሮና ቫይረስ የተጋለጡ ነገር ግን ተኝቶ መታከም የማያስፈልጋቸውና አመቺ ሁኔታ ያላቸው ሰዎች ቤታቸውን እንዲቆዩ መመሪያው ይፈቅዳል። ፀሐይ ዳምጠው ዝርዝሩን ይዛለች። በኮሮና ቫይረስ የሚያዙ ሰዎች ቁጥር እየጨመረ የመጣባት ኢትዮጵያ ይህንኑ መነሻ ያደረገ የመመሪያ ማሻሻ አድርጋለች። ማሻሻ የተደረገውም መጋቢት አራት ሁለት ሺ አስራ ሁለት አመተ ምህረት የኮሮና ቫይረስ መከሰቱን ተከትሎ በወጣው የአስቸኳይ ጊዜ አዋጅ መመሪያዎች ማስፈጸሚያ ላይ ነው። ዶክተር ተገኔ ረጋሳ የጤና ሚኒስቴር የኮሚኒኬሽን ዳይሬክተር ናቸው። ማሻሻ የተደረገባቸው መመሪያዎች ለአሜሪካ ድምጽ አብራርቷል። ያለንን ውስን ሀብት ኤፌክቲቪሊ የመጠቀም የትኛው ቦታ ላይ የትኛው ላይ ብናደረግ ነው ምርመራዎቻችንን ተጋላጭ የሆነ የህብረተሰብ ክፍሎች እና ምናምን የምንወስድበት ልይታ የሚካሄድባቸው ቦታዎች ህብረተሰቦ ውስጥ ስርጭት ኦልሬዲ ስለገባ ያንን ስርጭት መክታት የሚያስችል ስትራቴጂ መነደፍ ስላለበት ተነደፈ። ደግሞ መሻሻል ያለባቸው ስልቶቹ ላይ ይሄ ማሻሻያ ደግሞ አንደኛው የቀብር ስነ ስርዓት እና የሞትን ተመልክቶ በጤና ተቋማት ውስጥ ህይወታቸው ያለፉ ሰዎች ውጪ ላይም ህይወታቸው የሚያልፍ ሰዎች ምን መደረግ አለበት? አንደኛ በውጪ ላይ ህይወታቸው የሚያልፍ አካባቢ ባለው ጤና ተቋማት ሪፖርት ይደረጋል። ከዛ ናሙና ይወሰዳል። ናሙና ከተወሰደ ውሎ ሳያድር የቀብር ስነስርዓት መፈጸም ነው። ይሄ በራሱ ከተሞክሮም ያጋጠመን ችግር ነበረ፣ ህብረሰቡም ቅሬታ አለው። የህብረሰብ ቅሬታ ብቻ ሳይሆን ደግሞ ሬሳ ቤት ውስጥ ካለ ሰው መሰባሰቡ አይቀርም እና ይሄ ደግሞ በራሱ ለበሽታ ማስፋፋት ያጋልጣል። ወዲያው መቀበር አለበት። መቀበር አለበት ሲባል ግን ጥንቃቄ በተሞላበት ፕሮቶኮሉ በሚያዘው መሰረት አንዴ ናሙና ከተወሰደ ቤተሰብ በመረጠው ቦታ ላይ ጥንቃቄዎች አይሸራረፉ፣ ጥንቃቄ ተደርጎ ቀብር ስነስርዓት መፈጸም አለበት። ይሄ አንደኛ ታሳቢ የሚያደርገው በወረርሽኙ እንዳይስፋፋ ስለሚረዳ ነው። ሁለተኛው ደግሞ በጤና ተቋምም የሚሞቱ ካሉ እንደ ከዚህ ቀደሙ ውጤት መጠበቅ የለበትም። ናሙና ከተወሰደ ወዲያው በመመሪያው መሰረት በ24 ሰዓት ጊዜ ውስጥ የቀብር ስነስርዓት መፈጸም አለበት ይላል። በዛው መሰረት ለቤተሰብ ተሰጥቶ ጥንቃቄዎቹ ላይ ግን ድርድር ከዚህ ቀደም ማንኛውም ሰው ከውጭ አገር ወደ ኢትዮጵያ ሲገባ በአስገዳጅ ሁኔታ ለይቶ ማቆያ ውስጥ ለ14 ቀናት እንዲቆይ ይደረግ የነበረው ወደ ሰባት ቀን ዝቅ መደረጉን በተመለከተም ዶክተር ተገነ ተከታዩም ብሏል። ከዚህ በፊት ናሙና ተወስዶ ውጤት ቶሎ ላይወጣ ይችላል። አንደኛ ከአቅም ከላብራቶሪ ምርመራ ማዕከላት ውስን ነበሩ። ሁለተኛ ደግሞ የውጤቱን ጊዜ ይጠይቃል በራሱ እና የተወሰዱ የናሙና ብዛት ደግሞ በየቦታው ሳይስፋፋ ይቆይ ነበር። ከዚሁ ጋር አሁን ምንድነው የመጣው የአንቲቦዲ ቴስት የሚባለው ቶሎ ውጤትን ማወቅ የሚያስችል ጀምረናል። ናሙና ተወስዶ 14 ቀን የነበረው ወደ ሰባት ቀን እንዲቀንስ ተደርጎ በተቀመጠው ጊዜ በፕሮቶኮሉ መሰረት ያንን የመቀነስ ሪሶርሳችንንም ማባከን የለብንም እና ውስን ሪሶርስ ነው ያለው እንደ ሀገራችን፣ በተለይም ደግሞ ህብረተሰቡ ስርጭቱ ስለገባ ኢፌክቲቭሊ ያንን በዛ ቦታ ላይ መጠቀም ያስፈልጋል ይሄ ያዋጣል ከሚል ጥናትም ተደርጎ የተወሰደ እርምጃ ነው ይሄ እንጂ ከማላላት አይደለም። እንደ ጤና ሚኒስቴር ገለጻ በቫይረሱ የተያዙም ሆኑ የተጠረጠሩ ግለሰቦች በሽታው ካልጸናባቸው በስተቀር በቤታቸው ሆነው ክትትል ይደረግላቸዋል። ዶክተር ተገነ ይህንን አዲስ መመሪያም ያብራራሉ። ስንከተል የነበረው ቫይረሱ የተገኘበት ሰው በሙሉ ቫይረሱ ስለተገኘበት ብቻ ለዚሁ የተዘጋጁ ሕክምና ማዕከላት እንዲገቡና አልጋ ይዞ እንዲተኙ ይደረጋል። ይሄ አዋጭ አይሆንም። ምክንያቱም የቁጥሩ እየጨመረ በሄደ ቁጥር እሱን አልጋዎች ነው ያሉን እስካሁን የዚህን ማታከሚያ አልጋዎች በሀገር አቀፍ ደረጃ መረጃ ያለን የሚያሳየው 13500 አካባቢ ነው። የለይቶ ማቆያው ሲጨምር ደግሞ 17300 አካባቢ ነው። ለምሳሌ ሰው እዛ የሚሰጡ ህክምና አይነቶች የተጓዳኝ በሽታ ያለባቸው ህክምና አገልግሎት ያገኛሉ። ተጓዳኝ በሽታ ስንል እንደ ቲቪ፣ ኤች አይ ቪ፣ ኒሞኒያ ሌሎች የኩላሊት ሊሆን ይችላል። ሌሎች ተጓዳኝ በሽታ ያለባቸው ህክምናውን በቅርበት ማግኘት አለባቸው። ሌሎች መተንፈሻ አካላት ጋር ተያይዘው የሚያጋጥማቸው ችግር ካለ እሱ ህክምና ይሰጣቸዋል። በመሳሪያም የተደገፈ የመካኒካል ቬንትሌተር የሚባል የተዘጋጀ ያለ ውስን ቢሆንም ለእነዛ ሰዎች ግን ቅድሚያ የሚሰጥ ስትራቴጂ እና ማሻሻያ ነው የተደረገ። ቤት ውስጥ ማቆየት ሲባል ግን መመሪያው በግልጽ አስቀምጦታል። ምን አይነት ቤት ውስጥ ለብቻ ለይቶ ራሱን የሚያቆይበት ወይ ደግሞ ራሷን የምታቆይበት ቦታ መኖሩ መረጋገጥ ሲቻል ብቻ ነው። ያ ከሆነ ቤት ውስጥ ማቆየት ገዛ ግን ክትትል እየተደረገ የሆነ እክል ካለ ደግሞ በሽታ ምልክቱ ጤንነት ጋር ተያይዞ የሚያጋጥም ችግር ካለ ወዲያው ወደ ሕክምና ማዕከሉ እንዲገባ ወይ እንድትገባ ይደረጋል። ይሄ አንደኛ ሪሶርስን ኢፌክቲቭ ከመጠቀም አንጻር፣ ሁለተኛ ደግሞ አላስፈላጊ ቆይታንም መቀነስ ያስፈልጋል። የኮሚኒኬሽን ዳይሬክተሩ እንዳሉት ይፋ የተደረገው የመመሪያ ማስፈጸሚያ ማሻሻ የእርምጃ መላላትን አያሳይም ህብረተሰቡ ለራሱ ጥንቃቄ እንዲያደርግ ኃላፊነት የምንሰጥና ጽኑ ህሙማን ቅድሚያ እንዲያገኙ የሚያስችል መሆኑን ነው የገለጹት። በራሳቸው ቤት ራሳቸውን ለይቶ ለማቆየት አመቺ ሁኔታ የሌላቸው ግለሰቦች እንደ ከዚህ ቀደሙ በተዘጋጁ ለይቶ ማቆያዎች እንዲቆዩ ይደረጋል ስሉም አስረድቷል። የጤና ሚኒስቴር የኮሚኒኬሽን ዳይሬክተር ለአሜሪካ ድምፅ ፀሐይ ዳምጦ ነኝ፣ ከአዲስ አበባ።